የአድማጮች ማህደር እነዲ አህመድ አሳስቧቸው ከጭሮ ወይም አሰበተፈሪ በተፈሪ በላኩልን ደብዳቤ የዛሬውን የአድማጮች ማህደር ዝግጅት እንጀምር። በደናችን ላይ ትንሽ ግንዛቤ ለመስጠት ነው። በተለያየ ጊዜ ደኖቻችን እየተመነጠሩ እየተቃጠሉ ለተለያየ አላማ ሲውሉ ያላየ አይኖርን ብዬ አስባለሁ። ታዲያ ደናችን በመቃጠሉ ወይም በመመንጠሩ በአራዊቶቻችን ላይ ከባድ የሆነ ጉዳት አድርሶባቸዋል። ሀገሪቷን በመልቀቅ ወደ ጎረቤት ሀገር የተሰደዱም አይጠፉም። ሰፈራቸውን ጥለው መሄዳቸው ሌላ ነገር ሆኖ ሳለ በሀገሪቷ ቱሪዝም ላይ ተጽዕኖ ያሳድራል። በፓርኮችም ውስጥ ያሉ አራዊቶች ተመሳሳይ እጣ ፈንታ ነው የሚደርሳቸው ካሉ በኋላ ቀጥለው የጻፉት አረፍተ ነገር ግልጽ አይደለም። ከዛም በመጨረሻ ይህንን መልእክት ያዳመጠ አድማጭ በአካባቢያችን የሚገኘውን ደን በመንከባከብና እንዳይቃጠል የዜግነት ድርሻችንን እንወጣላለሁ ይላሉ በዛሬው ደብዳቤያቸው ነዴ አህመድ ከጭሮ። ቀጣዩ ደብዳቤ ደግሞ የደረሰን በኢሜይል ነው። ላኪው አደፍርስ ይባላሉ ከሐዋሳ። በዘርፈ ብዙ ችግር የተተበተበችው ሀገራችን ከተደቀነባት ችግር ለማውጣት የለውጥ ኃይሉ በርካታ ተስፋ ስጪ ተግባሮችን ማከናወኑ እያንዳንዱ ኢትዮጵያዊ በሚገባ ያውቀዋል። ይሁንና በሀገር ደረጃ ያውም በሁሉም መስክ መስቀልቅሏ የወጣ ሀገራችን ለወደፊት የዜጎቿ ተፈጥሯዊና ሰብአዊ መብት ተከብሮ የምንኖርባት አዲስ ኢትዮጵያን ለመገንባት ሌት ከቀን መስራት ከጀምሩ አንድ ዓመት ሞላቸው። የለውጥ ኃይሎቹ ከተረከቧቸው ችግሮች በተጨማሪ ከስልጣን ሱዳን በተነሱና በአንዳንድ የተቃዋሚ ድርጅቶች በእጅ አዙር ጠንሳሽነት የተፈጠሩ የእርስ በርስ ግጭቶች እየተከሰቱ መንግስት ፈጣን የማረጋጋት እርምጃ ባለመውሰዱ በርካታ ዜጎች ለሞትና ለመፈናቀል ስለተዳረጉ የለውጥ ኃይሉ ላይ የህዝብ ከፍተኛ ቅሬታ እያስከተለበት ነው። በተጨማሪ አዲሶቹ መሪዎቻችን በአፋጣኝ የከፋውን የኑሮ ውድነት ማረጋጋት ሲኖርባቸው ጆሮ ዳባ ለበስ ማለት መርጠዋል። የእህል ዋጋን መናር ለማስተካከል ለእህል አምራቹና ለነጋዴው የተለያየ ድጎማ ለምሳሌ ከቀረጥና ከግብር ነጻ አድርጎ በተመጣጣኝ ዋጋ ለህዝቡ እንዲሸጡ ማድረግ ወይም ባለሀብቶችን አስተባብረው ከውጪ ከቀረጥ ነጻ እንዲያስገቡ ማድረግ ይችሉ ነበር ሲሉ ይቀጥላሉ። የተገኘውን ለውጥ ከታሰበው ለማድረስ ህዝብ በአፍራሽ ፕሮፓጋንዳ ለሳቸው ያለውን ድጋፍ እንዳይቀንስ፣ አንደኛ፣ በቅድሚያ የህግ የበላይነት ማስከበር፣ ሁለተኛ፣ ጸረ ለውጥ የሆኑ የፖለቲካ ድርጅት መሪዎች እየተከሰተ ባለው ለመረጋጋት ከደሞ ንጹህ መስለው ባላቸው ዜና ማሰራጫዎች ህዝብን ከህዝብ ጋር በማጋጨት ብሎም ከሀገር ማፍረሰመሻቸው እንዲቆጠቡ ለዜና ማሰራጫ ባለቤቶች በገልጽ መንገር። ሶስተኛ በከፍተኛ ደረጃ ያሻቀበውን የኑሮ ውድነት በአስቸኳይ ማስተካከል ካልተቻለ የህዝብ ንቅናቄ ሊያስከትል ስለሚችል በአፋጣኝ መንግስት መፍትሄ ያብጅለት እያልኩ መልክቴን በዶችቬለ ዲብሊዩ በኩል አስተላልፋለሁ ይላሉ። አደፍርስ ከሐዋሳ። በዋትሳፕ ወደ ደረሱ መልእክቶች ስናልፍ የጠቅላይ ሚኒስትር አብይ አህመድ የአንድ አመት የስራ እንቅስቃሴን በሚመለከት የተሰጡ አስተያየቶች ያመዝናሉ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሀገራችን በጣም እጅግ የሚገራርሙ ለውጦች መጥተዋል። መጀመሪያ ላይ እንደተባለው ከብርሃን ፍጥነት በቃ ባልተናነሰ መንገድ የሰው ልጅ ሁሉ ሊሰራው ይችላል ተብሎ የማይታመን መንገድ ብዙ ለውጦች መጥተዋል። እኔ ዚህ ውጫሌ ወሎ ነው ያለሁት እና አካባቢ እንኳ ዶክተር አብይ አህመድ ከመምጣቱ በፊት ሙርጌሳ እና ውጫሌ ቅራኔ ውስጥ ነበሩ ማለት ይቻላል። ሆኖም ሁኔታዎች ሁሉ እየተቀየሩ በሁለቱ ጎረቤታማ ከተሞች መካከል የሚገኙ ህዝቦች ጥሩ የሆነ መተሳሰብና ፍቅር እንዲኖራቸው አስችሏል። ያ የጥላቻ መንፈስም እንዲጠፋ አስችሏል። አበራ ውዱ ከሱዳን። ሰላም የዲደብልዩ አዘጋጆች በሙሉ በጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ዓመት የስልጣን ጊዜያቸውን ትግስት በተሞላበት በአለም ላይ ታይቶ በማይታወቅ ዲሞክራሲና ችሎታ መርተዋል በየቦታው የሚፈጠሩ ግጭቶች ቢኖሩም እሳቸው ግን ህዝባቸውን ተው እያሉ በልመናን ጭምር እየሸመገሉ ነው። ይህ በጣም አስፈላጊ ነው። ህዝባችን ግን የተወሰኑ ሌቦችን እየሰማ ገደል እየገባ ነው። ከመጥፎ ድርጊት መቆጠቡ የተሻለ ይመስለኛል። መንግስት ትዕግስቱ ካለቀ በኋላ እሹሩሩ ቢሉት ዋጋ የለውም ይላሉ አበራ ውዱ ከሱዳን። ዶክተር አብይ አህመድ ስልጣን ከያዙበት ቀን ጀምሮ ኢትዮጵያ ትቀየራለች ብለን ትልቅ ተስፋ አድርገን ነበረ። ግን አሁንም ትልቅ መሰናከል እንዳለ ነው የምናየው። አሁንም የሀገራችን ችግር ሙሉ በሙሉ አልተፈታም። አብይ አህመድ የሀገራችን ተስፋ እንደሆኑ አምናለሁ። ለሀገራችን ችግር መፍትሄ እንደሚያደርጉልን ተስፋ አደርጋለሁ። ለዶክተር አብይ አህመድ መልካም እድል እመኝላቸዋለሁ። የሚለው መልእክት የደረሰን ከኢትዮጵያ ነው። ቀጣዩ መልእክት እንዲሁ ከኢትዮጵያ ነው። በእውነት እኔ ስለ አብይ አህመድ የአንድ ዓመት የስልጣን ቆይታ ምን ይመስላል ለሚለው ኢትዮጵያውያን በቁርጠኝነት የሚመሩት ጥሩ ቦታ ሊያደርሳት የሚችል ምርጥ መሪ እንደሳቸው ካሳለፍኳቸው ሁሉ አላየሁም። ነገር ግን ሕዝቡ ሊያግዛቸውና ከጎናቸው ሊቆም ባለመቻሉ በየአካባቢው አንዳንድ ግጭቶች ይከሰታሉ ይታያሉም ይላል፣ እንዲሁ ከኢትዮጵያ ኢትዮጵያ ውስጥ ከመቼውም ጊዜ በላይ አሁንም እዚህም እዚያም መፈናቀል አለ። ዶክተር አብይ ይህን ማስተካከል አልቻሉም። ኢኮኖሚው ከመቼውም ጊዜ በላይ ወድቋል። እኔ ባለሁበት አካባቢ አንዳንድ የግል ድርጅቶች ስራ ከመጥፋቱ የተነሳ ለሰራተኛ ደሞዝ መክፈል እስካለመቻል ደርሰዋል። የኑሮ ውድነት ብሶበታል። የዲሞክራሲ ምህዳሩ ከመቼውም ጊዜ በላይ እንደተዘጋ ከአንዳርጋቸው ጽጌ መረዳት ችለናል። ሻሸመኔ ላይ የታየው የደቡብ ፍርድ ቡራዩ ለገጣፉና ሱሉ ታ በዜጎች ላይ የደረሰው መፈናቀል በሳቸው የአንድ ዓመት ቆይታ ጊዜ ነው። ጋዜጠኛ እስክንድር ላይ የደረሰው ሀሳብን በነጻነት የመግለጽና የመደራጀት መብት የተቆለፈበትና ከሳቸው የማይጠበቅ ንግግርም አለ። ከሁሉም ትልቁ ስህተታቸው ደግሞ ትልልቅ ስልጣኖችን ሁሉ ለሆዴድ በመስጠት የኦዴድን የበላይነት አሳይተዋል። ይህ ደግሞ ከቀድሞ የእህዋት ኢህአዴግ በምን ተለየ ሲሉ ይጠይቃሉ። አንድ ችግር ብቻ ነው ያለው። ምንም ችግር የለም። ኢትዮጵያ ውስጥ ያለው ችግር ኦሮሞ ለምን ስልጣን ይይዛል ብቻ ነው። አሁን ኢትዮጵያ ተበጠበጠች ያለችው ኦሮሞ እኮ በቢሶት ነው። ደግሞም ታግሎ እጁ ውስጥ አስገብቶ ስልጣኑን ዲሞክራሲ እንዲፈጠር ነው የምፈልገው። ዲሞክራሲው ደግሞ በእኛ እጅ እንጂ ለምን በኦሮሞ እጅ ይፈጠራል በሚሉት ነው ኢትዮጵያ ተረበሸች ያለችው። ምንም ሌላ ነገር የላትም። የዘውትር ተከታታዮቹ ነኝ ያሉ አንድ አድማጭ ደግሞ ከኢትዮጵያ ጠቅላይ ሚኒስትሩ ስልጣን ከያዙ ጀምሮ የሰላም አየር እየተነፈስን አንድ ዓመት ሞላን አልሐምዱላህ። እኔ ባለሁበት ወረዳም ሆነ ቀበሌ ምንም ችግር የለም ዶክተር አብይን አላህ ይጠብቃቸው ይላሉ። አሊ ካሳው ከደቡብ ወሎ። ከሱዳን የደረሰ መልእክት ደግሞ እኔ በዶክተር አብይ ስራዎች በጣም ደስ ያለኝና ያረካኝ በአረብ ሀገራት ውስጥ በግፍ የታሰሩ ዜጎቻችንን በማስለቀቃቸው ደስ ብሎኛል። ሌላው አሁን በካርቱምና አካባቢ የሚገኙ ትውልድ ኢትዮጵያውያኖች ላይ የሀገሪቱ ፖሊስና የኢትዮጵያ ኤምባሲ የሚያደርጉት እርምጃ አሁን በጣም አሳሳቢ የሆነ ነው ይላሉ። በዚህ አንድ አመት ውስጥ አዎ አስደናቂ ለውጦች መጥተዋል። ህልም ነው ወይስ እውነት እስከምንል ድረስ ደስታዎቻችንን በእንባ እስክንገልጽ ድረስ ድንቅ የሆነ ነገር ሆኗል። በዛው ልክ ደግሞ ተግዳሮቱም ተፈጥሯል ማለት ነው እና ተግዳሮቱ የለውጡ ባህሪ ነው ብዬ ነው የማስበው ማለት ነው። አንድ ነገር ለመለወጥ ስንል ተግዳሮት አለው። አሁን ላይ ያለው ተግዳሮት ከባድ ነው። ምድር ላይ ያለው ተግዳሮት ከባድ ነው። ህዝቦቻችን በእንግልት ላይ ናቸው ያሉት። በሚያሳዝን ሁኔታ እናቶች፣ አባቶች፣ ወጣቶች፣ ህፃናት ሳይቀሩ ማለት ነው ተፈናቅለው ያሉ በጣም በሚያሳዝን ሁኔታ ነው ያሉት። እና ያ ትልቁ ተግዳሮት ነው ብዬ አስባለሁ ማለት ነው። ከዚህ በኋላስ ለሚለው ከዚህ በኋላም ተስፋ አለኝ ትልቅ ለውጥ እንደሚመጣ እና መፍትሄ ብዬ የምለው የመጀመሪያው ኢትዮጵያዊ የሆነ ዜጋ በሙሉ የራሱን ድርሻ ሊወጣ ይገባል እላለሁ። ድርሻውንም የሚወጣው የሀገሩን ሰላም፣ የሀገሩን አንድነት፣ የሀገሩን ደህንነት የሚጠብቅ መልእክት በማስተላለፍ ማለት ሲበላሽ አንን ሀገር አንውቀስ አንተች ለማለት ሳይሆን ስንተችም ስንወቅስም የህዝቦቿን ደህንነት በሚጎዳ መልኩ መሆን የለበትም። በድምጽ የደረሱንን ሌሎች መልእክቶች ደግሞ አሁን እናሰማችሁ። ያለምንም ወንጀል ያለምንም ፍርድ ቤት ውሳኔ ለ አምስት አመታት በተባበሩ ተረበ መሬቶች መንግስት ሆኜ በእስር ላይ እንደሚገኝ በሁሉም ዘንድ የምታወቅ ነው። በአሁኑ ጊዜ በመኖርና በመሞት መካከል እገኛለሁ። ስለዚህ ከህዝባዊ ድርጅትም ሆነ ከማንኛውም ኢንተርናሽናል ኦርጋናይዜሽን ከጉኔ የሚቆም የለም እና ከኢትዮጵያ መንግስትም ለእኔ እንደዜጋ የሚከራከርልኝ ወገን የለም። የተከበሩ ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ እርሶ ቂመኛ ሰው አይደሉም። እርሶ የሰላም መሪ፣ የሰላም አባት፣ የሰላም ዳኛ፣ የሰላም ንጉስ ነውት። ስለዚህ ይህቺ ጩወቴ እርሶ ጆሮ ከገባችበት ጊዜ ጀምሮ ዛሬ ነገ ሳይሉ ከዩኤኤ መንግስት ጋር በጉዳዩ እንዲወያዩ እርሶ በሚያምኑት ፈጣሪ ስምና በኢትዮጵያ አምላክ ስም ጥሬን ለእርሶ አቀርባለሁ። አመሰግናለሁ የአስራ አምስት አመት እስረኛ ፀጋዬ ወልደ ያስፋው ከተባበሩ ጠለማዊ መሬቶች ከኃይል አዛዦች ከፍተኛ ስቃይ እየደረሰብኝ ነው ስለዚህ እባካችሁ ይህን ድምጼን አሰሙልኝ መምህር መስዑድ እባላለሁ ከኦሮሚያ ልዩ ዞን ኬሚሴ ከተማ ያለውን ሁኔታ ባጭሩ ለመግለጽ ነው ኬሚሴ ከተማ ከመጋቤት አስራ ዘጠኝ ሁለት ሺህ አስራ አንድ ጀምሮ መምህራን ባላባቸው የመልካም አስተዳደር ችግር ምክንያት የስራ ማቆም አድማ ጀምሮ ነበረ። ዋናው ምክንያት መምህራን የመልካም አስተዳደር ችግር ተፈጥሮብናል በማለት እንዲሁም ለክልሉ የፈቀደውን የመምህራን መኖሪያ ቤት አስተላልፈው ለሚመለከተው አካል ባለመስጠታቸው ማለትም ስ ዘገባውን የምዘግብላችሁ ወይም መልእክቱን የማስተላልፍላችሁ ከኦሮሚያ ልዩ ዞን ኬሚሴ ከተማ ነው አመሰግናለሁ የሱፍ ደምሴ ከወረባቡ እኔ መስጠት የምፈልገው አስተያየት አገርን እያመሰ ስላለው የዘረኝነት አስተሳሰብ ነው። የፌስቡክ አርበኞች እንደሚያስቡት አይደለም። በዓለም ላይ ዘሩን ወይም ብሔሩን መርጦ የተወለደ ሰው የለም። ዘረኝነት በየትኛውም ሃይማኖት የተጠላ አስተሳሰብ ነው። ስለሆነም በዘርና ብሔር የሚኮፈሱ ያውቁ አዋቂዎች ከዘረኝነት አስተሳሰባቸው ቢወጡና ለአንድ ኢትዮጵያ ቢያስቡ ጥሩ ነው። ዘር የሚመርጠው ትጉህ ገበሬ ነው። ድንበር የሚከለለው ለከብ ትግጦች ነው እና ሁላችንም ከዘረኝነት ወጥተን ስለ አንድ ሀገር እናስብ ይላሉ የሱፍ ደምሴ። ማንነት ይቆያሉን አንድ አድማጅ ደግሞ ከኢትዮጵያ የዚህ ሁሉ ብሔር ሕዝብ ደስታና ሳቅ በለቅሶ በሐዘን ተለውጦ ማየት ይከብዳል። የለውጡ ተፋላሚዎችን አላማ ለማክሸፍ የተወሰኑ ኃይሎች አሉ ግን አብይ አይተው እንዳላዩ ሰምተው እንዳልሰሙ ሆነዋል። ለምንድን ነው ኢትዮጵያ ሀገሬ ቀን ወጣለሽ ብዬ ሰላምና ፍትህ ወረደልሽ ብዬ አንድነት አብሮነት ሰመረልሽ ብዬ በተስፋ ነበልባል ውስጤና ሟሙቄ በአብይ አህመድ ቃላት በጣም ወንደልቄ እንደዚህ መሆኑ እኔ መቻ ውቄ ንብረቴን በትኜ ሸማይናው ልቄ ይኸው ተሰደድኩኝ ጎጆዬን ለቅቄ አመሰግናለሁ ይላሉ ጸሐፊው ከደቡብ ወሎ ከለላ ወረዳ ነው በከለላ ውስጥ በመብራት ችግር ስንታመዝ ሁለተኛ ወር ልናስቆጠር ነው እባካችሁ ለሚመለከተው አካል አድርሱልኝ ይላሉ አብዲ ከከለላ እንዲሁ ሌላም አድማጭ ከዚሁ አካባቢ ከመብራት ጋር ተያያዥነት ያላቸው ስራዎች ከመጠን ባለፈ የመብራት ችግር የተነሳ ስራ አቁመው መቀመጣቸው የሚታወቅ ነው በመሆኑም ይህን ችግር ይፈቱልናል ብለው የተጠየቁት አካሎችም መፍትሄ ሊሰጡ ባለመቻላቸው ህዝቡ ችግር ላይ እየወደቀ ነው ለምሳሌ ዳቦ ቤቶችን ብንወስድ አላግባብ ኪሳራ ላይ እየወደቁ እያየናቸው ነው ስለዚህ አቤቱታ የምናቀርብበት ችግሩን ተቀምጠናል ይላሉ ከሱዳን የከበረ ሰላምታ የላኩልን አድማጭ ስለ ኢትዮጵያ ሀገራችን የምለው የለኝም፣ ምክንያቱም ስለማያስደስት ነው። አንድ ሀገር ያለ ህዝብ ሀገር አይባልም። መደመሩ ምን ላይ ነው? ሰው እየሞተ ቤት ንብረት እየወደመ የሰው ልጅ እየተፈናቀለ ሴት እናቶቻችን እህቶቻችን እያለቀሱ፣ የምን ለውጥ የምን መደመር? እኔ መደመር በሂሳብ ስሌት ሳውቅ መጨመር እንጂ መቀነስ አይደለም። አሁን የሚታየው በኢትዮጵያ ውስጥ የመቀነስ ስራ ነው። የብሔር ግጭት፣ የክልል አለ፣ የወረዳ አለ። በአዲስ አበባ እንኳን የተሰራው ስራ በጣም አሳፋሪ ታሪክ ነው። ሀገር ውስጥ ለመንቀሳቀስ ከትንሽ ጊዜ በኋላ ፓስፖርት እንዳይጠየቅ ነው እኔ የሚያሳስበኝ። አበቃው ይላሉ የሱዳኑ አድማጫችን። ቀጣዩ አስተያየት ሰጪ ደግሞ ወታደር ነኝ ከላይ የሚወራው በታች ወርዶ ሲታይ ሰማይና መሬት ነው። ህዝቡም ሰራዊቱ ለማን እንደቆመ ለይቱ ያለማወቅ ነገር አለ። ወታደሩ የራሴን ሰው እንዴት ተኩሼ ገላለሁ እያለ በተለያዩ አካባቢዎች በዱላና በስለት ይገደላል። ይሙት ለህዝቡ ለሀገሩ ነው። በጣም የሚያሳዝነው ሰራዊታችን በቂ መሳሪያ ያለው ከአቅርቦት አንጻር የጠላት የበላይነት ታይቷል። ድል ሲያጋጥመን ብቻ ሆይ ሆይ ይባላል ይላሉ። መልእክቱ የደረሰን ከኢትዮጵያ ነው። በመጨረሻም የወሎ የከሚሴ ከተማ ተወላጅ ነኝ ወዳሉን የአድማጭ አስተያየት እንለፍ። የሀገራችን የወደፊት እጣ ፈንታ የሰላም መደፍረስ አስፈሪነቱ እንዳለ ሆኖ በአካባቢያችን በትላልቅ የሀገሪቱ ሁለት ብሔሮች መካከል በአንዳንድ አዋሳኝ ስፍራዎች እንደ አዲስ እየታየ ያለው የጥላቻ መንፈስ እንደ አንድ የሀገሪቱ ዜጋ በጣም አስፈርቶኛል እና የሚመለከተው አካል ለዚህ ችግር መፍትሄ እንዲያበጅለት የዜግነት መልእክቴን ታሰሙልኝ ዘንድ በአክብሮት ጠይቃለሁ። መልእክቴም እንዲህ ነው። ውድ የሀገሪ ህዝብ ወይ የሰላምን ዋጋ የማያውቅ ሰው ልክ ጠጠርንና ወርቅን ለይቶ እንደማያውቅ ሰው ነው። እኛን የሚያጣሉን ግለሰቦች የሚሆኑ የፖለቲካ ድርጅቶች ሰላማችን ጠፍቶ በሶሪያ በየመንና መሰል ሀገራት እየተከፈለ ያለውን ዋጋ ስንከፍል እሳት ጫሪዎቹና አጣዮቹ ያኔ የሚያደርጉት ነገር ቢኖር ከቤታቸው ተቀምጠው በቴሌቪዥን መስኮት እየተመለከቱ ከንፈራቸውን ከመምጠጡ ውጭ ምንም ሊያደርጉልን እንደማይችሉ ከወዲሁ ማወቅ ግዴታችን ነው ይላሉ የወሎ አድማጫችን። እንግዲህ ለዛሬ ተራ የደረሳቸው የእናንተው መልእክቶች የስካሁኑ ነበሩ። ጻፉልን፣ ደውሉልን።